የኢህአዴግ ስራ አስፈጻሚ ኮሚቴ አሁን አገሪቱ ውስጥ እየተከሰቱ ያሉ ደም አፋሳሽ ግጭቶች በዋነኛነት የድርጅታችን አመራር ያሳየው ድክመት የፈጠራቸው ናቸው ሲል ትላንት ይፋ ባደረገው መግለጫ አሳውቀዋል። መግለጫው አገሪቱን ወደ አስጊ ሁኔታ ውስጥ እንድትገባ የኢህአዴግ ስራ አስፈጻሚ ኮሚቴ ድክመት ትልቅ ሚና መጫወቱንም አክሎበታል። ጉዳዩን በቅርበት የሚከታተሉ እና የሚታዝቡ ዜጎች ድክመቱንና ተጠያቂነቱን በይፋ ማመን አንድ ነገር ሆኖ ሳለ የፖለቲካ ቀውሱ ለብዙዎቹ መሞት መቁሰልና መፈናቀል ምክንያት የሆኑ ተጠርቶ ለፊት እንዲቀርቡ እንዲደረግ ይጠይቃሉ። ይህን አስመልክቶ በዶች ቬሌ የፌስቡክ ገጽና ዋትሳፕ ላይ አስተያየታቸውን ከሰጡት መካከል የኢህአዴግ ሥራ አስፈጻሚ ኮሚቴ ባወጣው መግለጫ የፖለቲካ ቀውሱ የራሳቸው ችግር የወለደው መሆኑን ማመናቸው ትልቅ ነገር ነው ይላሉ። በተቃራኒ ግን አንዳንዶቹ ይህ መግለጫ ሳይሆን ማላገጫ ነው ብለውታል። ግማሾቹ ደግሞ አሳፋሪ መግለጫ ሲሉ ትችታቸውን ሰንዝረዋል። በዋትስአፕ በድምፅ ከተላኩት አስተያየቶች አንዱ እንዲህ ይላል። ብሔር ለብሔር መጋጨትን ራሱን እያደረገ አሁን ደግሞ ራሱ ማመን ትልቁ ነገር ይህን ችግር የመፍታት አቅምም ብቃትም የለውም ፍላጎትም የለውም። አሁን የሚናገረው ራሱ ስልጣኑ ለማራዘም ካልሆነ በስተቀር ህዝብ ችግሩን እያመነ ለችግሩን መፍቻ መፈለግ ሲገባው ህዝብ በብሶት አደባባይ ሲወጣ በጥይት ማቁሰል መግደል ምን አመጣው? ሌላው አስተያየት ሰጪ ከኦሮሚያ ክልል ከዱከም ከተማ ነኝ ይላል። አሁን ኢህአዴግ እየፈጸመ ያለው ድርጊት በማለትም የወያኔ መንግስት ማለት ከአንድ ተራ ወንበዴ የማይፈጽመውን ተግባር እየፈጸመ ያለ የፖለቲካ ድርጅት ነው። ምክንያቱም አገሪቷን እመራለሁ ይላል እንጂ ህዝቡ በከፍተኛ ጭንቀት ላይ ነው ያለው። አሁን በአሁኑ ሰዓት ማለትም በተለይ በተለይ በኦሮሚያ ክልል በተለያዩ ቦታዎች ግፍ እየተፈጸመ ነው ያለው። በራሳቸው በልዩ ሀይል እያስፈጸሙ ያሉትን ግፍ መልሰው ህዝብ ለህዝብን እያጋጩ የተለያየ ግፎችን እየሰሩ ያሉ ናቸው አሁን። ቤዛ በእውቀቱ ቢኒያም በፌስቡክ ኢህአዴግ ትላንት ከዜሮ ተነስቶ የሚያስደምም ታሪክ የሰራ የአገራችን የቁርጥ ቀን ዲሞክራሲያዊ ድርጅት ስትል ለቤዛ መልስ የሰጣት ታደሴ ዳዲ ደግሞ ኢህአዴግ የሰላም አለኝታ ቢሆን ኖሮ በገዛ ወገኖቹ ላይ ለሰላማዊ ጥያቄ በተወጣ ቁጥር ወንድሞቹን ባልገደለ ነበር የሚል አስተያየት ጽፏል። ከዚህም ሌላ መፍትሄ ያሉትን ሀሳብ ከሰጡን ውስጥ ደግሞ አንዱን ላስደምጣቸው። እዚህ የሚሆነው ምን እንደሆነ ነገሩም እየከረረ ትግሉም እየተጧጣፈ መስዋዕትነትም ቢሆን የተፈለገውን ያህል እየተከፈለ ወደ ነፃነት እየተቀረበ የመጣበት ጊዜ ላይ ስለሆነ ያው ሳይወዱ በግድ በኃይል ያመነ በኃይል ይጠቃል ነው እና እንግዲህ ባመኑበት ቋንቋ ተነግረውም ቢሆን ከስልጣናቸው ገሸሽ የሚሉበት ጊዜ ሩቅ እንደማይሆን ነው የማስበው እንጂ በህዝባዊ ወያነ ሓርነት ትግራይ ምክንያት ነፃ የሆነ ድርድር ተደርጎ ፍትሐዊ የሆነ የሽግግር መንግስት ተመስርቶ ሁላችንም ሊያ ማናኖር የሚችል አዲስ ነገር ይመጣል ብዬ በፍጹም እኔም እንደኔ አላስብ። ማንም ማሁን እያሰብ አይደለም። ኢህአዴግ የሰውን ህይወት እየቀጠፈ ያለ እንዲህ ጥፋቱን ካመነ ስልጣን ለቆ ብሔራዊ ምርጫ መጥራት አለበት ስሉ በዋትሳፕ አስተያየታቸውን የላኩልንም አሉ።